በቅርቡ ከዚህ ዓለም የተለዩት የሰዎች ለሰዎች ድርጅት መሥራችና ሊቀመንበር ካርል ሄንስ በም ከግማሽ በላይ ዕድሜያቸውን ለኢትዮጵያ ሰጥተዋል። ለኢትዮጵያ ሰርተዋል። በትምህርት፣ በጤና በግብርናና በሌሎች መስኮች ከአምስት ሚሊዮን በላይ ኢትዮጵያውያን በእርሳቸው ፕሮጀክቶች ተጠቃሚ ሆነዋል። የሚስተር ካርል ሄንስ ቦም የረጅም ጊዜ የሥራ አጋርና የቅርብ ሰው የነበሩትን አቶ ብርሃኑ ንጉሴን እስክንድር አነጋግሯል። ለስራስ ተርጓሚነት እስከ ሰዎች ለሰዎች ድርጅት ኃላፊነት፣ ከድጋፍ ሰጭነት እስከ ስራ አስፈጻሚነት፣ ከኤረር ሸለቆ እስከ አዲስ አበባ ብርሃኑ ንጉሴ የኢትዮጵያ ባለውለታ ከሆኑት ካርል ሄንዝ በም ጋር አብረው ዘለቁ። ኦስትሪያዊው ታዋቂ የፊልም ተዋናይና የበጎ አድራጎት ሰው ካርል ሄንዝ በም እንደ አውሮፓውያን አቆጣጠር በ1981 ስራቸውን በሐረርጌ ሲጀምሩ ብርሃኑ ንጉሴ አብረዋቸው ነበሩ። ካርል ከጥቂት ሳምንታት በፊት ኦስትሪያ በሚገኝ መኖሪያ ቤታቸው እስከ ወዲያኛው ሲያሸልሙም እኚህ ኢትዮጵያዊ አጠገባቸው ነበሩ። የሰዎች ለሰዎች ድርጅት የኢትዮጵያ ተጠሪ የሆኑት ብርሃኑ ንጉሴ ስለ ሚስተር ካርል ከሚያውቁት ጥቂቱን አጫውተውኛል። ካርል አስቸጋሪ በሆኑ ሁኔታዎች ውስጥ ማለፋቸውን ከምሳሌ ጋር በማብራራት ይጀምራሉ። በተለያዩ ጊዜ ብዙ ችግር አጋጥሟቸዋል። ኤረር ሸለቆ እያለን እኔ አስታውሳለሁ። ረዘም ያለ ጊዜ ነው። ከስራ ጨርሰን ወደ አንድ ሰዓት አካባቢ ነው ምናምን ገብተን ልክ አንድ ትንሽ ቤት አላቸው እዛ በሚገቡበት ወቅት በእባብ ተነድፈዋል። ሸለቆ ሐረር እዛ አካባቢ ላይ በእባብ ተነድፈው ከዛ ተሯሮጠን ሆስፒታል አድርሰን ነው ህይወታቸው የተረፈው። እንግዲህ ዳገት ቁልቁለት ያን ሁሉ የመምጣቱ አንሶ በህይወት ደረጃ ከዛም ደሞ አልፎ ከዛሬ ሰባት አመት በፊት ከሐረር ወደ ድሬዳዋ ወደ አዲስ አበባ ለመብረር በሚመጣበት ወቅት እኔም አብሬ ነበርኩ። ከፍተኛ የመኪና አደጋ አለማያ ከመድረሳችን በፊት ደርሷል። ይሄም ከፍተኛ ህይወት ነው እንዳውም መትረፋችንም በዛም ወቅት በጣም ስለዚህ እሳቸው የተንደላቀቀ ኑሯቸውን ወይም ጊዜያቸውን ሳይሆን ለኢትዮጵያ ህዝብ ህይወታቸውንም መስዋዕት ያደረጉ ነበሩ። ሲሰሩ ከልባቸው ነበር ብለው አጫውተውኛል። ከዚህ በፊት ሹፌር አላቸው ለምሳሌ ግን በሹፌር አይሄዱም። ቅድም እንደጠቀሱት አስቸጋሪ በሆኑ የኢትዮጵያ ጎዳናዎች ለኢትዮጵያ መንገዶች ላይ ከአዲስ አበባ ወደ ተለያዩ የገጠር አካባቢዎች የክልል አካባቢዎች ሲሄዱ ራሳቸው ናቸው የሚያሽከረክሩት። አዎ ትክክል። ሙሉ ለሙሉ ራሳቸው ናቸው የሚያሽከረክሩት። ምናልባት ሹፌሩን እንዳውም አንዳንድ ጊዜ በቃ ቢሮ ጎማ ምናምን በሚበላሽበት ወቅት ነው እንግዲህ፣ ያው አሁን ቢሮ መግባት አለብህ ይሄ ካሁን በኋላ ያለው ያንተ ስራ ነው የሚባለው እንጂ ሹፌር እሳቸው አደጋው ከደረሰ በኋላ ነው እንጂ ከመድረሱ በፊት አንድም ቀን ሹፌር ያንን አስቸጋሪ መንገድ ይህን በተለይ የሰሜን ኢትዮጵያን ፍጹም በመኪና ሳይሆን በእግርም ለመሄድ የሚያስፈራውን አካባቢ ሁሉ መራ ቤቴ አካባቢ ማለት ነው። እሳቸው ናቸው ይዘው የሚሄዱት እሳቸው ናቸው የሚያሽከረክሩት። ችግሩን፣ የመሬቱን አስቸጋሪነት፣ የመንገዱን አስከፊነትና ምን ያህል አስቸጋሪ እንደሆነም በዛውም እረዳዋለሁ ነው የሚሉት። ምን ነበር ስሜታቸው? ግን አሁን በነዚህ አይነት አስቸጋሪ ሁኔታ ውስጥ እየገቡ ሲሰሩ እርስዎ አጠገባቸው ነበሩና፣ ከመጀመሪያው ጀምሮ ደስተኛ ነበሩ? በሚሰሩት ስራ ምን ነበር የሚነበበው እሳቸው ላይ? በሚሰሩት ስራ እጅግ በጣም ደስተኛ ነበሩ። ምክንያቱም ውጤት እያዩ ነው ለውጥ በህብረተሰቡ ኑሮ ላይ በአጭር ጊዜ እያዩ ነው። ይሄ ደግሞ የበለጠ ያበረታታቸዋል፣ የበለጠ ያነሳሳቸዋል። ተመልሰው ሲሄዱ ይህንኑ ያገኙትን ይህንኑ የሰበሰቡትን መረጃ ለሚዲያ ሰዎች አውሮፓ፣ ጀርመን፣ ስዊዘርላንድ፣ ኦስትሪያ አካባቢ ላሉት አሳውቀው መጥተው እንዲያዩ ተደርገው ከህብረተሰቡም ጋር ተነጋግረው ይህንን ለህዝቡ በማቅረብ ነው የሚያሰባስቡት። ምክንያቱም አንድ ውሃ የሌለበት አካባቢ ውሃ ተሰርቶ ንጹህ ውሃ አግኝተው ተጠቃሚ ሆነው፣ ሌሎች በውሃ ወለድ በሽታ የጠቁ የነበሩ ሰዎች ከዛ ቀንሶ፣ ትምህርት የሌለበት አካባቢ ተማሪዎች ትምህርት ቤት አግኝተው እየተማሩ በትርፍ ጊዜያቸው እየቦረቁ ያንን ሲያገኙ ከዛ የበለጠ ምንም የሚያስደስታቸው ነገር አልነበረም። በደስታ ብቻ ሳይሆን ጥንካሬን የሰጣቸው ይሄ አበረታቷቸዋል። ይሄ ደግሞ ወደፊት ጠንክረው ወደፊት ለውጥ ለማምጣትና ሌሎች ይሄን እድል ላይ ያላገኙትን አካባቢ እድሉን እንዲያገኙ ለማድረግ ከፍተኛ ብርታትን የተሰጣቸው እንዳሁም እኔ ብርታታቸውም በሰሩ ስራዎች ላይ በሰዎች ላይ ያዩት ለውጥ ብርታት እየሆናቸው ግለት እየሆናቸው ነው የመጣው። ነው ኢትዮጵያ እንዴት ከፈለቻቸው ይሄንን ውለታቸውን የሚስተር ካርልን እዚህ ሀገር ለሰራሁት ስራ ያገኘሁት ሽልማት ባለቤቴን ነው ሲሉ አስታውሳለሁ። በአንድ ወቅት ባደረግነው ቃለ ምልልስ ላይ ወይዘሮ አልማዝን ማለታቸው ነው። እና ኢትዮጵያ እንዴት ከፈለቻቸው ይላሉ። እርግጥ መጀመሪያ ከሳቸው የበለጠ እንግዲህ ኢትዮጵያን ውለታ እርሳቸው ብለውታል አልማዝን ወይዘሮ አልማዝን እንግዲህ እዚህ የተገናኙት ወይዘሮ አልማዝም እዛው ኤረ ሸለቆ በነበርንበት ወቅት አብረን ነበረ ምን ሰራው እዛው ስራ ላይ ተገናኝተው ነው እንግዲህ ወደ ትዳር ዓለም ሄደው ሁለት ልጆች የወለዱት እነኛን ሁለት ልጆች ከዛ የማግኘት ይሄ ከኢትዮጵያ ያገኘሁት ኢትዮጵያ የምትከፍለኝ ውለታ ነው። እንደ ትልቅ የሚሉት ሌላው ደግሞ ሊደረግልኝ የሚችለው ውለታ ምንድን ነው? ከኢትዮጵያ ሕዝብ ሁልጊዜ በተጠቃሚዎች አካባቢ ላይ በተለይ ፕሮጀክቶቻችን ባሉበት አካባቢ ላይ የሚያቀርቡት ምንድ ነው፣ ለእኔ ምን እናደርግልህ ካርል፣ እድሜ የሚያስፈልግ ከሆነ ከእድሜያችን ቀንሰን እንስጥህ፣ እንዳንሰጥህ አይቻልም፣ እንዳው እናመሰግናለን ብቻ ብለንም ብመርቅህ ምርቃቱም አላረካ ብላለን ከዛ ባለፈ ነው የምንፈልገውና ምን እናድርግልህ እንዳ ውስጥ ምንድን ነው ምኞትህ እና ምንድን ነው እንደ የሚያስደስት ነገር ብለው ይጠይቁታል እኔ ለእኔ የምታረጉት ውለታ እኔን የሚያስደስተኝ ይህን ያገኛችሁትን ልማት እኔንን የተገነባላችሁን ኢንፍራስትራክቸር ትምህርት ቤት የሚሆን ጤና የሚሆን ውሃ የሚሆን እንደ አይናችሁ እንደ ንብረታችሁ ተንከባክባችሁ ይዛችሁ አሁን ያለው ትውልድ ሳይሆን መጪው ትውልድም ከዚህ እንዲጠቀም ካደረጋችሁ ከዚህ የበለጠ ለእኔ የምታደርጉልኝ ውለታ የለም ነው የሚሉት። እዛ ያሉትን ነዋሪዎች እዛ ያሉትን ተጠቃሚዎች ምን እናርግል ብለው ሲጠይቋቸው ይሉት የነበረው ይሄንን ነው። ማን ነው ግን የሚሏቸው? ለምሳሌ ካርል በተለያዩ የኢትዮጵያ አካባቢዎች ይንቀሳቀሳሉ። ና ተጠቃሚዎቹ በተለይ በገጠሪቱ ኢትዮጵያ ያሉ ሰዎች ምን ብለው ነው የሚጠሯቸው? ሚስተር ካርል ና ተብራኑ በምስራቁ አካባቢ አቦ ካርል ነው የሚሏቸው። አቦ ማለት አባታችን ማለት ነው በኦሮምኛ ቋንቋ አቦ። በኦሮምኛ ቋንቋ አቦ ካርል ነው የሚሏቸው፣ አባታችን ማለት ነው፣ ለአባት የሚሰጥ ነው። ወደ አማርኛ ተናጋሪ አካባቢዎች ደግሞ አባታችን ነው የሚሏቸው። በቃ ካርል አንዳንድ ጊዜ ሙሉ ስምም ለመጥራት መንገድ አገር ምናምን ሲሉሉ እኔ ደስ የሚለኝ አቦ ካርል ብትሉኝ ደስ ይለኛል፣ ካልሆነ ደግሞ ካርል ብቻ በሉኝ ነው የሚሉት። እና ወደ መጀመሪያ ድርጅቱ የተመሰረተበት ወደ ምስራቁ አካባቢ አባኬኝ ነው የሚሏቸው፣ አቦ ነው የሚባሉት፣ አቦ ነው የሚባሉት። በቅርቡ በሞት ስለተለዩት የሰዎች ለሰዎች ድርጅት መስራች ካርል ሀይንዝበም ያጫወቱኝን የድርጅቱ የኢትዮጵያ ተጠሪ ብርሃኑ ንጉሴን በማመስገን ልሰናበት። La American Times Radio es que refreo the a -D,